The Voice of America. የአዲስ አበባ ከተማ አስተዳደር የሰላም ምክር ቤት መስርቷል። ሁሉም ነዋሪ የከተማው የሰላም አምባሳደር እንዲሆን ምክትል ከንቲባ ወይዘሮ አዳነች አበበ ጥሪ አቅርበዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የሰላም ምክር ቤቱ በአዲስ አበባ ዘላቂ ሰላም ለማስፈን የሚከሰቱ ግጭቶችና አለመግባባቶችን ቀድሞ ለመከላከል የሕግ የበላይነትን ለማረጋገጥና ግጭቶችን በሰላማዊ መንገድ ለመፍታት የተቋቋመ መሆኑ ተገልጿል። ሕብረተሰቡን በማሳተፍ የነዋሪውን የሰላም ባለቤትነት ማረጋገጥም የምክር ቤቱ ዓላማ ነው። በምስረታው ጉባኤ ላይ ምክትል ከንቲባ ወይዘሮ አዳንች አቤቤን ጨምሮ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦች እንዲሁም ሌሎች ጥሪ የተደረገላቸው የህብረተሰብ ክፍሎች ተሳታፊ ሆነዋል። በሰነ ስርዓቱ ላይ የተናገሩት የከተማ ምክትል ከንቲባ ወይዘሮ አዳንች አቤቤ የበርካታ ዓለም አቀፍ ተቋማት መቀመጫ የሆነችን አዲስ አበባ ነዋሪዎች ሰላም በአስተማማኝ ሁኔታ ማረጋገጥ የምክር ቤቱ መሰረታዊ ተግባር ነው ብለዋል። የሮሮ ምንጭ ከሆኑ ጉዳዮች መካከል ህዝቡን በብሔር፣ በሃይማኖት፣ በቋንቋ በመከፋፈል ወይም ህብረ ብሔራዊነትን ባለመቀበል የእኩይ ፍላጎታቸው ማስፈጸሚያ መንገድ ሊያደርጉት ሲታትሩ ይታያል። በአህጉር አቀፍ እንዲሁም ቀጠናዊ ጉዳዮች ላይ ጉልህና ግንባር ቀደም ሚና የምትወጣ ሦስተኛዋ ዓለም አቀፍ የዲፕሎማሲ መዲና ናት። በቀጣይ ይህንኑ አህጉራዊ ሚናዋን የሚያስቀጥል ሰላም ማስፈን ተግባር ከፍተኛ ትኩረት ሰጥተንና አጠናክረን መቀጠል ይኖርብናል። የምሽት ቅሚያን፣ የተሽከርካሪ ስርቆትን፣ በቡድን በመደራጀት የህብረተሰቡን ሰላም ማድፈስ እና ህገወጥ የመሬት ወረራን በመሳሰሉት ላይ የማዳግም እርምጃ መውሰድ እንደሚያስፈልግም ወይዘሮ አዳነች አሳስበዋል። የነዋሪውን ሰላም ማረጋገጥ እንደሚገባ ያሳሰቡት ወይዘሮ አዳነች መላው የከተማ ነዋሪዎችም በዚህ ተግባር ከመንግስትና ከሰላም ምክር ቤቱ ጎን መቆም ይኖርባቸዋል ስሉ አሳስበዋል። የማስከበር ግንባር ቀደም ሚና ቢኖርበትም ሰላም በመንግስት ብቻ የሚረጋገጥ ሳይሆን ሁሉን አቀፍ የማህበረሰብ ባለቤትነትን ይጠይቃል። በከተማችን አንዱ ሰርቶ ሌላው ነጥቆና የነዋሪውን ሰላም አውኮ የሚኖርባት ከተማ እንዳትሆን ለማድረግ ሁላችንም የበኩላችን ኃላፊነት እንድንወጣ በትህትና እጠይቃለሁ። የአዲስ አበባ ከተማ የሰላም ምክር ቤት የተጣለበትን ህዝባዊ አደራና ይዞት የተነሳውን በጎ እና የተቀደሰ ዓላማ ከግብ ለማድረስ ታሪካዊ ኃላፊነቱን በሚገባ እንዲወጣ ከአድራ ጭምር እያሳሰብ ሁላችንም ለሰላማችን ዘብ እንቁም ብዬ ጥሪዬን አቀርባለሁ። ወይዘሮ አዳነች አያይዘውም ነዋሪው ከምን ጊዜም በላይ ከጸጥታ መዋቅሩ ጋር በቅርበት በመስራት የከተማዋን ሰላም ለማስጠበቅ ያለውን ቁርጠኝነት ሊያረጋግጥ ይገባል ብለዋል። የአዲስ አበባ አስተዳደር ጸጥታ ቢሮ ኃላፊ አቶ አዱኛ ደበላ በበኩላቸው የሰላም ምክር ቤት ማቋቋም ያስፈለገው የከተማዋ ሰላምና ጸጥታ ፈተና እየገጠመ መምጣቱ ነው ብለዋል። ሰላማችን በተለምዶ ከሚደፈርስባቸው ምክንያቶች መካከል እንደ ስራ አጥነት፣ ልዩ ልዩ ግጭቶች፣ ኢኮኖሚያዊና ማኅበራዊ መነሻዎች ያላቸው ወንጀሎች፣ ሌሎችም ክስተቶች የተለመዱና የነበሩ ቢሆንም በአሁኑ ወቅት ህዝባችንን የሚታወቅባቸው ቱባ ባህሎችና እሴቶች እየተሸረሸሩ በመምጣታቸው ምክንያት በህዝቦቻችን መካከል መጠራጠርና እርስ በራስ ያለመተማመን አደጋጅ እያንዣበበብን ይገኛል። የሰላም ምክር ቤቱ ከተለያዩ የማህበረሰብ ክፍሎች የተወጣጡ መሆኑን የጠቀሱት ኃላፊው ለሰላም ዘብ እንደሚቆሙ ተስፋ ተጥሎበታል በማለትም ተናግሯል። የሰላም ምክር ቤቱ በከተማ በክፍለ ከተማና በወረዳ ደረጃ የሚቋቋም ሲሆን ተጠሪነቱ ለከተማው ምክር ቤትና ለከተማ ሰላምና ጸጥታ ቢሮ መሆኑም ተገልጿል። በወረዳና ክፍለ ከተማ ደረጃ የሚቋቋሙት ደግሞ ተጠሪነታቸው በየወረዳዎች ለሚገኙ የሰላምና ጸጥታ ጽሕፈት ቤቶች መሆኑን ነው የተገለጸው። የሰላም ምክር ቤቱን ለማቋቋም የተካሄደው ሰፊ ውይይት ፕሬዝዳንት፣ ምክትል ፕሬዝዳንትና ስራ አስፈጻሚዎችን በመምረጥ ተጠናቋል። በዚህ መሰረትም ፕሮፌሰር ጣሰ ወልድሃና ፕሬዝዳንት፣ አርቲስት መቅደስ ጸጋዬ ምክትል ፕሬዝዳንትና የአዲስ አበባ ፀጥታ ቢሮ ኃላፊ አቶ አዱኛ ደበላ ጸሐፊ በመሆን ተመርጧል። ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ።